ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት በኢትዮጵያ ሰዓት አቆጣጠር ከአሁን 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ስሮሞ ኢትዮጵያ ከመንግስቱ ወገን ያሉ አይደሉም። ኢትዮጵያ ውስጥ የሚገኙ የኦሮሞ ተወላጅ አማጽያን ናቸው። የኢትዮጵያ ኃይሎች ኬንያ ውስጥ ጥቃት አድርሰው የኬንያ ወታደሮችን ገደሉ ሲሉ የኬንያ ጋዜጦች ዘግበዋል። ያን አስመልክቶ የኬንያ ፖሊስ ቃል አቀባይ የተናገሩትና የሰማ ነው። በምሽቱ አብይ ርዕስ ዝርዝሩን ይዘን እንቀርባለን። ሌሎችም ዘገባዎች ይኖሩናል። ሰላም ጤና ስጥልን። እንደምናመሻችሁ ክብራትና ክቡራን አድማጮች የዛሬ ሰኞ ህዳር 13 2008 ዓ.ም ፕሮግራማችን ይዘን ቀርበናል። አስተናጋጆቻችሁ አሉላ ከበደና ነውና ቆንጂት ታየነን። ስፖርት፣ አፍሪካ ነክ ርዕሶችና ጤና የዛሬ ተረኛ መደበኛ ፕሮግራሞች ናቸው። ደሳለኝ መኮንን ነው ዛሬ ስርጭቱን የሚመራው። አስቀድመን ወደ ዓለም ዜና እናልፋለን። በዋና ከተማይቱ ብራስልስ ቀናት ያስቆጠረው ከፍተኛ ጥበቃና ቁጥጥር በቀጠለበት የቤልጂየም አቃቢያን ሕግ በያዙት የጸረ ሽብር ዘመቻ በዛሬው እለት አምስት ተጨማሪ ተጠርጣሪዎችን በቁጥጥር ስራ ውለዋል። እርምጃው እስካሁን የተያዙትን የሽብር ተጠርጣሪዎች ቁጥርም ሀያ አንድ አደርሶታል። አቃቢያን ሕጉ ዛሬ ይፋ እንዳደረጉት ፖሊስ በብራስልስ ባካሄዳቸው ሀያ ሁለት የሚደርሱ አስሳዎች አስራ ስድስት የሽብር ተጠርጣሪዎች መያዛቸውን በፓሪሱ የሽብር ጥቃት ዋናው ተጠርጣሪ ሳልህ አብዱልሰላም አሁንም ያለበት አለመታወቁ ተገልጠዋል። ፖሊስ ተጠርጣሪዎችን በቁጥጥር ስር ለመዋል በተንቀሳቀሱበትና እርምጃዎቹን በወሰዱባቸው ጊዜያት አንድ ተጠርጣሪ መቁሰሉንም ባለስልጣናቱ ይፋ አድርገዋል። የፓሪሱን መሰል አሸባሪው ጥቃት እንዳይደርስ ስጋታ አለን ሲሉ ጠቅላይ ሚኒስትር ቻርልስ ማይክል ትላንት ሁድ ተናግረዋል። ዋናው ተጠርጣሪ ሳልህ አብድል ሰላም ባለፈው ህዳር አራት ቀን ጽንፈኛው እስላማዊ ቡድን አሸባሪዎች ፓሪስ ላይ ከመቶ ሰላሳ ያህል ሰዎች የገደሉበትና ብዙዎችን ያቆሰሉበት የተቀናባበረ የሽብር ጥቃት ካደረሱ ጥቂት ሰዓታት በኋላ ድንበር ተሻግሮ ወደ ቤልጅየም መዝለቁም ይታመናል። ጽንፈኛውን እስላማዊ ቡድን አይስልን ለመዋጋት ሁነኛ የጥምረት ግንባር ተደራጅቷል። ቡድኑ እንደሚደመሰስም ጽኑ እምነት አለኝ ሲሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። በአረብ ኤሚሬቶች በስራ ጉብኝት ላይ የሚገኙት ሚስተር ኬሪ ከሲቢኤስ የቴሌቪዥን ጣቢያ ቱዴይ ሾው ከተባለው ፕሮግራም ጋር ባደረጉት ቃለ ምልልስ በሰጡት አስተያየት ይህንን ግብ እውን ለማድረግ የሚያስችል ሁነኛ እቅድ መኖሩን አመልክተው፣ በቡድኑ ይዞታዎች ላይ ህብረ ብሔራዊው ጥምረት ኃይል የሚያካሂደውን የአየር ድብደባ የምትመራው ሀገራቸው ወታደራዊ የጸረ ሽብርና የዲፕሎማሲያዊ ጥረቶችን በሙሉ እያጠነከረች መሆኗን አስታውቀዋል። በፈረንሳይ በሊባኖስና በግብጽ የደረሱትን የሽብር ጥቃቶች የፈጸሙት አሸባሪዎች የጽንፈኛው ቡድን ጀሌዎች በሶሪያና በኢራቅ በሚያደርጉት ተነሳስተው መሆኑን የጠቆሙት ኬሪ የጥምረቱ ኃይል በሁለቱ ሀገሮች የሚያካሂደውን ዘመቻ በመጪዎቹ ቀናት ይበልጡን ጠናክሮ ይቀጥላል ብለዋል። የውጭ ጉዳይ ሚኒስትሩ አክለው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አይስልን ለመደምሰስ የሚያግዙ አዳዲስ ሀሳቦችን እንዲያቀርቡ ያስተዳደራቸውን ባለስልጣናት መጠየቃቸውን ገልጸዋል። የናይጄሪያ ወታደራዊ ኃይል ቦኮ ሀራም የተባለውን ጽንፈኛ አማጽያን ቡድን እስከ መጪው የነሐሴ ወር ባለው ጊዜ አጥፈዋለሁ ሲል ቃሉን አድሷል። ይሁንና አሸባሪው ቡድን ትላንት እሁድ በአገሪቱ ሰሜን ምስራቅ ባደረሰው ሌላ ጥቃት ግን የስምንት ሰዎች ህይወትን አጥፍቷል። የሀያ አመቷ ወጣት ሴት አጥፍቶ ጠፊ ተፈናቃዮች ከተሰባሰቡበት ስፍራ የታጠቀችውን ቦምብ ማፈንዳቷን የተዘገበው አብዛኞቹም ሴቶችና ህጻናት የሆኑበት ተፈናቃዮች ማይዱጉሪ ከተባለችው ከተማ አቅራቢያ እንደደረሱ ጥቃቱ የተፈጸመባቸው መሆኑ ተመልክቷል። የአሜሪካ ድምጹ ጀምስ ባት ያጠናቀረውን ዘገባ ዝርዝር አዳነች ፍሳይ ይዛ ቀርባለች። የናይጄሪያ ወታደራዊ ቃል አቀባይ ኮሎኔል ሳኒ ኩባ ሼክ ኦስማን የናይጀሪያ ወታደራዊ ኃይል በሀገሪቱ ዜጎች እየታገዘ ፕሬዚደንት መሐመዱ ቡሐሪ በጠየቁት መሰረት የያዝነው አመት በመጪው ታሳስ ወር ከማብቃቱ በፊት ቦኮ ሓራምን ለማዳከም ብቻ ሳይሆን ለማሸነፍ ሌት ተቀን እየጣረ ነው ሲሉ ከባልደረባችን ጀምስ ባቲ ጋር ባደረጉት ቃለመጠይቅ ተናግረዋል። አንዲት ሴት አጥፍቶ ጠፊ በወታደሮቻችንና በሌሎች የጸጥታ አገልግሎቶች በቦርኖ ክፍለ ሀገር ከማይዱግሪ ከተማ ወጣ ብሎ በሚገኝ የፍተሻ ቦታ ላይ ተጠለፈች እንደ ተነቃባት ስታውቅ ታዲያ በፍጥነት ፈንጂውን አፈነዳችው በጥቃቱም ስምንት ሰዎች ሲገደሉ ስምንት ቆስለዋል አብዛኞቹም ሴቶችና ልጆች ናቸው አጥፍቶ ጠፊዋ ከመኖሪያቸው በተፈናቀሉ ሰዎች መሀል ሰርጋ የገባችው በተቻለ መጠን ብዙ ሰዎችን ለመግደል ነበር ብለዋል ወታደራዊ ቃል አቀባይ ኮሎኔል ኦስማን። እስካሁን ባለው ጊዜ በተደረገው ምርመራ መሰረት አጥፍቶ ጠፊዋ ከሌሎቹ ተፈናቃዮች ጋር ተቀላቅላ፣ ምናልባትም ማይዱጉሪ ከተማ ድረስ ዘልቃ የከፋ ጥፋት የመፈጸም አላማ እንደነበራት ለማወቅ ተችሏል። ቦኮ ሐራም ማይዱጉሪ ላይ በርካታ የሽምቅ ውጊያ ይዘት ያላቸው ጥቃቶች ሲያካሂድ ቆይቷል። ይሁንና በከተማይቱ የሰዎችን ሕይወት ለማትረፍ እና ንብረት ለመጠበቅ ሲባል በቂ የጸጥታ እርምጃዎች ተወስደዋል ብለዋል ኮሎኔል ኦስማን። አያይዘውም ቃል አቀባዩ አሸባሪነትንና አመፅን መዋጋት ቀላል አይደለም፣ ይሁንና ማይዱጉሪ በአሁኑ ጊዜ ተረጋግታለች ለማለት ይቻላል፣ በዛ እንደሚቀጥልም ተስፋ አደርጋለሁ ብለዋል። የቦኮ ሐራም መሪ አቡበከር ሻካው በቪዲዮ ባስተላልፈው መልእክት ቡድኑ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ታማኝነቱን እንደገለጸ አስታውቆ ነበር። የናይጄሪያ ወታደራዊ ኃይል ግን ቦኮሐራም በፓሪስና በባማኮ የተፈጸሙትን ጥቃቶች አይነት እዚህ ይፈጽማል የሚል ስጋት የለውም። ቦኮሐራም መዳከም ብቻ ሳይሆን ይሸነፋል ሲሉ ቃል አቀባዩ አስገንዝበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ እስላማዊው ጽንፈኛ ቡድን አይ ስላይ ለታቀደ የተቀነባበረ ዘመቻ ና ለሶሪያው የእርስ በርስ ውጊያ ማብቂያ የታለመ የፖለቲካ እልባት ዙሪያ የተያዘውን ግፊት ለማጠናከር በርካታ አገሮችን ያካለለ የስራ ጉብኝት በማድረግ ላይ ከሚገኙት ከዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጋር በነገ እለት ተገናኝተው እንደሚነጋገሩ ይጠበቃል። ዋይት ሐውስ እንዳመለከተው ሁለቱ መሪዎች በጽንፈኛው ቡድን ይዞታዎች ላይ የአየር ድብደባ በማካሄድ ላይ የሚገኘው ዩናይትድ ስቴትስ መራሹ ዓለም አቀፍ ጥምረት ዘመቻ የሚካተት ተጨማሪ ትብብር ባለው ዙሪያ ትኩረት በማድረግ ይወያያሉ። በአየር ጥቃቱ በስፋት ሲሳተፉ የቆዩት የፈረንሳይ የጦር አውሮፕላኖች በፓሪስ የደረሰውን የሽብር ጥቃት ተከትሎ በቡድኑ ላይ የያዙትን ዘመቻ አጠናክረው ቢቀጥሉም ባለስልጣናት ለሮይተርስ የዜና ወኪል እንደገለጹት ይጠናከራል የተባለው ዘመቻ በሶሪያ እግረኛ ጦር ማሰማራትን የሚጨምር አይደለም። በሌላ ተያያዥ ዜና የፈረንሳዩ ፕሬዚደንት ፍራንሷ ኦላንድ በዛሬው እለት ይፋ እንዳደረጉት ሀገራቸው በሶሪያ የምታካሂደውን ወታደራዊ ዘመቻ ታጠናክራለች ብለዋል። ባለፈው ሳምንት በባማኮ የራዲሰን ብሉ ሆቴል ላይ ታጣቂዎች ያደረሱት ጥቃት በዋና ከተማይቱ ታዋቂ ሆቴል ላይ የደረሰ ጥቃት ብቻ ሳይሆን ባለም አቀፍና አህጉራዊ ፍላጎቶች ላይ የተነጣጠረ የውጭ መዋለ ነዋይ የመረጋጋትና የሰላም እቅዶችን ለማደናቀፍ የታለመ መሆኑን ተንታኞች ተናገሩ። የሚበዙት እንግዶቹ ዲፕሎማቶች፣ የአገር መሪዎችና የውጭ መዋለ ነዋይ አፍሳሾች የሆኑት የራዲሰን ሆቴል ኢላማ የተደረገው ወይም ይህን ኢላማ ያደረገው ጥቃት ለበርካታ ምክንያቶች ሆን ብሎ የተመረጠ ነው ያሉት የአካባቢው ጉዳይ አዋቂዎች፣ በሰጡት አስተያየት ጥቃቱም በዚያች ሀገር ጎብኚዎችና የንግድ ሰዎች ወደዚያ ከማምራታቸው አስቀድሞ አደጋ የመኖሩን ስጋት መላልሰው እንዲያስቡ የታለመ ጭምር ነው ሲሉ አስረድተዋል። በመጨረሻም አንድ ፍልስጤማዊ አጥቂ በዌስት ባንክ ከሚገኝ አንድ የነዳጅ ማደያ አቅራቢያ በዛሬው ሁለት ሁለት እስራኤላውያንን በስለት ወግቶ አንዱን መግደሉን የእስራኤል ጦር ሰራዊት አስታወቀ። ሰውየው በጥይት ተመቶ መገደሉንም ጦሩ አመልክቷል። ድንገቱን ተከትሎም የእስራኤሉ ጠቅላይ ሚኒስትር አዲስ የጥበቃ እርምጃ እንዲያውጁ አድርጓቸዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ ይኸው ነበር። የዓለም ዜናዎችን አደመጥን። ወቅታዊ ዘገባዎችን ወደ ያዘው ወደ መጽሔቱ ክፍለ ጊዜ ይሆናል አሁን የምናልፈው። ለምሽቱ አብይ ርስ ያሰናዳ ነው። የኢትዮጵያ ወታደሮች ድንበር ዘልቀው የኬንያ ፖሊሶችን ገደሉ ተብሎ በኬንያ ጋዜጦች በተጻፈው ዙሪያ የተጠናቀረው ዘገባ አልደረሰም፣ እንደደረሰን እናቀርባለን። ወደ ቀጣዩ ዘገባ ስናልፍ ሙሉ በሙሉ በሴቶች ብቻ የተመራው ታሪካዊ በረራ ያደረገ የኢትዮጵያ አየር መንገድ ትናንት ማለዳ ከባንኮክ አዲስ አበባ ገብቷል። ስለ ሴቶች እኩልነት በህብረተሰብ ውስጥ የአመለካከት ለውጥ እንዲመጣ ተግባራዊ ምሳሌ ይሆናል ብላለች አውሮፕላኑን ያበረረችው የመጀመሪያዋ ሴት ካፒቴን አምሳለ ጓሉ። የአየር መንገዱም በረራው እየተሳካ እንደነበረ አስታውቋል። እስክንድር ፍሬው በስፍራው ተገኝቶ ተከታዩን አጠናቅሯል። ኢትዮጵያውያኖቹ ሴቶች ታሪካዊ የሆነውን በረራ አድርገው ወደ አገራቸው ተመልሰዋል። አብራሪዋ፣ ረዳቷና ሌሎች የበረራው ሰራተኞች እንደዚሁም ቴክኒሻኖቹና ቀሪዎቹ ባለሙያዎች ሴቶች የሆኑበት በረራ በስኬት ተጠናቋል። የአውሮፕላኑ ሞተር ሳይጠፋ በዚያ ያለው ስሜትም ሳይቀዘቅዝ አብራሪዋን ካፒቴን አምሳለ ጓሉን አነጋግሬያለሁ። ከበረራ ክፍል ቁጭ ብላ ለመውረድ የመጨረሻውን ዝግጅት እያደረገች አስተያየቷን ሰጥታኛለች። ታሪካዊው በረራ ከፍተኛ መልእክት ሊያስተላልፍ የሚችል መሆኑን ነው የመጀመሪያዋ ኢትዮጵያዊት ሴት ካፒቴን የተናገረችው። የመጀመሪያው ለሴቶች እኩል እድል ከተሰጠ ሴቶች ሁሉም የስራ ዘርፍ ላይ መሳተፍ እንደሚችሉ የሚያሳይ ነው። ሌላ ደግሞ ህብረተሰቡ የአመለካከት ለውጥ እንዲያመጣ ተግባራዊ ምሳሌ ማየት፣ የአመለካከት ለውጥ እየመጣም ቢሆን ከዚህ የበለጠ ግንዛቤ እንዲኖራቸው ያደርጋል። አንቺ በግልሽ የመጀመሪያዋ ኢትዮጵያዊት ሴት ካፒቴን ሆነሽ ታሪካዊ በረራ መርተሽ መመለስሽ ምን ያሳደረብሽ ስሜት አለ? ከቤተሰቦች አካባቢ በግል ከምትቀርቢያቸው ሰዎችስ የምታገኛቸው አስተያየቶች ምንድን ናቸው? ያው ልምዱ ደስ ይላል ብዙም የተለየ ነገር የለውም። ልክ እንደ ሌላው ጊዜ ወደ ስራው ስንመለስ፣ ሌላ ጊዜ የምንሰራው በሴቶችም ተመራ፣ ከወንድም ጋር በረርኩ። የስራው ደረጃ አንድ አይነት ነው። መንገደኛ የዘባ አጓጓዝክበት ጊዜ ሁል ጊዜ መሰራት ያለበት ነገር መሰራት አለበት። ግን ደስ የሚለው የምናስተላልፈው መልእክት እርግጠኛ ነኝ። ይሄ በጣም ብዙ ወጣት ልጆችን እንደሚያነቃቃ ተስፋ አደርጋለሁ እና እዚህ ስራ ቦታ ላይ እኛን አይተው ከጥቂት ዓመታት በኋላ ይሄ በጣት የሚቆጠሩትን ሴቶች ቁጥር እንደሚጨምር ተስፋ አደርጋለሁ። ካፒቴን አምሳል እንደምትለው አውሮፕላን ማብረር ለእርሷ መደበኛ ስራዋና የተለመደ ተግባሯ ነው። ረዳቷ ሴት የሆነችበት በረራ ማካሄዷም አዲስ አይደለም። ረዳቶቿ አንዳንድ ጊዜ ሴቶች ሌላ ጊዜ ደግሞ ወንዶች መሆናቸውም የተለመደ መሆኑን አስታውሳለች። እርሷ እንዳለችው የአሁኑ ለየት የሚለው ከመሬት እስከ አየር ላይ ያሉት ባለሙያዎች ሁሉ ሴቶች በመሆናቸው ነው። በዚህ አይነቱ በረራ የተላለፈው መልእክት ደግሞ ከዜና እንደሚያልፍ ተስፋ አድርጋለሁ ብላለች። የካፒቴን አምሳለ ጓሉ ረዳት በመሆን የበረረችው ሰላማዊ ተስፋይም አስተያየቷን ሰጥታኛለች። ያው ለየት የሚያደርገው የመጀመሪያ ሴት ካፕቴን ጋር አብሬ መብረሬ ለየት ያደርገዋል። ሌላ ነገር ሁሉም ስራ የሚሰራው በሴት ሆነ እንጂ አንድ አይነት ነው። ምንም ለውጥ የለውም። በረራው ተሳፋሪዎቹ የረኩበት እንደነበር የተናገረችው ደግሞ በሱፐርቫይዘርነት የተሳተፈችው ብሩክታይት መሳፍንት ናት። ሁሉም ከእኛ ከሰራተኞቹ ጨምሮ የተለያዩ ሴቶች ነበሩና ሁሉም ደስተኞች ነበሩ። የተለየ ስሜት ነበረው። በጣም ደስ የሚል የሚያበረታታ አይነት ስሜት ነበረው። በጣም የደስታ ስሜት ያየውባቸው። ለኢትዮጵያውያን ሴቶች በተለይ ለወጣቶቹ በትምህርት ቤት ለሚገኙት ይሄ ምን መልዕክት ያስተላልፋል ብለች ታስብያለች? ብሩክታይት ይሄ እንግዲህ ሴቶች ያለ ምንም ገደብ የጾታ ገደብ ሳይኖራቸው የፈለጉበትን እና የሚመኙትን ደረጃ ላይ መድረስ እንደሚችሉ ነው ማስተላለፍ ንፈልግ። የታሪካዊ በረራ አካል ሆኛለሁ የሚል ስሜት አሳድሮብሻል? ለምሳሌ በዚህ በረራ በመሳተፍ በጣም እድለኛም ነኝ ብዬ አስባለሁ። የኢትዮጵያ አየር መንገድም በሴቶች ብቻ የተከናወነው በረራ የተሳካ እንደነበር አስታውቋል። በበረራው በመሳተፍ ባንኮክ ደርሰው የተመለሱት የአየር መንገዱ የማርኬቲንግ ምክትል ፕሬዝዳንት ራይል አሰፋ ይህንኑ ለቪኦኤ አብራርተዋል። በረራው በቃን እንዳጀማመሩ፣ እንደውም በበለጠ ሁኔታ የተሳካ ነበረ። ከበረራ ውስጥ ጀምሮ ሁሉ ነገር በሰላም በስኬት በደስታ ሁሉ ሰው ስሜቱ በጣም በተነቃቃ ሁኔታ ደስ ብሎ ነው የሄድንበት ሁኔታ ነው። እስከዛሬ ከሄድናቸው ይበለጠ እንጂ ያነሰ ያልሆነ። እዛም አቀባበሉ በጣም ትልቅ ነበር። የኤርፖርት ተቋማት በትልቅ ደረጃ ተቀብለውናል። እንደዚሁ እንኳን ደስ ያላችሁ እኛም የእኛን ሀገር መርጣችሁ ይህንን የመጀመሪያ ታሪካዊ ሴቶች በጠቅላላ ሴቶች የተከናወነ ፍላይታችሁን ወደ እኛ ሀገር ማድረጋችሁ አስደስቶናል ብለው እንደዚሁ እነሱ ጥሩ አቀባበል አደረጉልን። ከዚያም እንግዲህ ከተማም ገብተን እንደዚሁ የቱሪዝም ኮሚሽነር ሴት ቱሪዝም ሴት ነበሩ ሴት ናቸው ሳቸው እንደዚህ ጥሩ አቀባበል አደረጉልን። ከዛም እንግዲህ ጉብኝቶቻችን በሄድንበት ሁሉ ይህንኑ የመጣንበትን ምክንያት እየጠቀስን ብዙ አይነት እንደው ኢንተረስት ነው ከሰዎች እና ብዙ አይነት ሪያክሽኖች ነው ያየ፣ ነው። አስደሳች ነበር። በአጠቃላይ መንገደኛ ጭምር ጭናችሁ ነው እንደመጣችሁ ድሮ ላይ መደበኛ መንገደኛ ጭናችሁ ነው የተመለሳችሁ? አዎ፣ በሚገባ ይሄ እኮ መደበኛ በረራ ነው። እኛ ይሄንን መደበኛ በረራ ያው ይሄንን ሰየም ነው እንጂ ስንሄድም ስንመጣም መደበኛ በረራውን ነው ተጠቅመን፣ ይህንን ነገር ያዘጋጀ ነው። የኢትዮጵያ አየር መንገድ የተመሰረተበትን ሰባኛ ዓመት በዓል በመጪው የፈረንጆች ዓመት እንደሚያከብር ምክትል ፕሬዝዳንቱ አስታውሰዋል። ይህ ታሪካዊ በረራም አየር መንገዱ ሴቶችን ከማብቃት አንጻር የሰራውን ስራ ለማስተዋወቅ ጭምር እንደሚያግዝ ያምናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድርን ለዘገባው እናመሰግናለን። አድማጮች የመጽሔቱ ክፍለ ጊዜ ይቀጥላል። የእስልምና መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን መዲና ብሎ የከለላትን ከተማ ለመነጠልና የሽብርተኞችን ሴራ ለማክተም የአረብ ሀገሮች ኃይሎች የያዙትን ጥረት የሚያግዙ በርከት ያሉ የዩናይት ስቴትስ ልዩ ኃይሎች በአፋጣኝ ወደ ሶሪያ እንደሚጓዙ ተገለጠ። ይህን ያስታወቁት በዓለም አቀፉ ጸረ አይሲል ህብረት የዩናይትድ ስቴትስ ልዩ ልዑክ ናቸው። ልዩ ልዑኩ ትናንት እሁድ ለሲቢኤስ ቴሌቪዥን ፌስ ዘ ኔሽን ፕሮግራም በሰጡት ቃለ ምልልስ ጻሪያ አይሲል ኃይሎች ባለፉት ሳምንታት በወሰዱት እርምጃ ግዛቶችን አስለቅቀው ተቆጣጥረዋል፣ ብዛት ያላቸው የጽንፈኛውን ቡድን ተዋጊዎችም ገድለዋል ብለዋል። የአሜሪካ ድምፅ ቪክተር ቤዲ ያጠናቀረውን ዘገባ ቆንጅ ይታየ ይዛ ቀርባለች። ጉዳዩ ጥንቃቄ የሚሻ በመሆኑ ልዩ ኃይሎቹ በዚህ ቀን ይዘምታሉ የሚለው ዝርዝር ውስጥ አልገባም ያሉት መክሩክ ወደ ሀምሳ የሚጠጉ የልዩ ኦፐሬሽን ኃይሎች በአፋጣኝ ሰሜን ሶሪያ እንደሚደርሱ ነው የገለጹት። በቅርቡ እንደተገለጸውም የዘመቻቸው ዓላማ አይሲስን ለሚዋጉት የአረብ ሀገሮች ኃይሎች ስልጠና ምክርና እገዛ ለመስጠት ነው። ጦሩ እዚያ የሚደርሰው የአረብ ሀገሮቹ ኃይሎች ከፍተኛ ስኬት እያገኙ ባሉበት በዚህ ወቅት ነው ብለዋል ልዩ ልኡኩ። ባለፉት ሁለት ሳምንታት ብቻ 1100 ካሬ ኪሎ ሜትር ስፋት ያለው ግዛት ተቆጣጥረዋል። ወደ ሶስት መቶ የሚጠጉ የአይሲል ተዋጊዎችን ገለዋል። አብዛኛው አሸባሪ የሚፈለፈልበትን የራካን የአይሲል መዲና መነጠል ላይ ያተኮረ ዘመቻ ነው። የውጊያው ግብ አይሲስ የያዛቸውን ግዛቶች ማስለቀቅ፣ መሪዎቹን እያሳደዱ መግደል የገንዘብ ምንጫቸውን መቁረጥ፣ ባዕዳን ተዋጊ የሚያገኙበትን ዓለም አቀፍ መረብ መሰባበር መሆኑን የዩናይትድ ስቴትሱ ልዩ ልዑክ አስረድተዋል። የተባበሩት መንግስታት የጸጥታው ምክር ቤት ባለፈው ወር ባሳለፈው ውሳኔ አሸባሪው ቡድን ቱኒዥያ፣ ቱርክ፣ ቤይሩትና ፓሪስ ውስጥ ያደረሳቸውን ጥቃቶችና በግብጽ ሲናይ የሩሲያ የመንገደኞች አውሮፕላን ላይ ያደረሰውን አደጋ ባለም አቀፍ ሰላምና ጸጥታ ከአሁን ቀደም ከደረሱት ሁሉ የከፋ ስጋት ሲል የገለጸውን ላብነት ጠቅሰውታል። ፕሬዚደንት ባራክ ኦባማም በምስራቅ እስያ ሀገሮች ጉባኤ ላይ ለመሳተፍ ወደ ማሌዥያ ጉዞ ከመጀመራቸው አስቀድሞ በሰጡት ቃል በዩናይትድ ስቴትስ የሚመራው ህብረት አይሲልን ይደመስሰዋል ሲሉ ዝተዋል። በቦታው ካሉ የአካባቢው አጋሮቻችን ጋር ሆነን በሁሉም ግንባሮች እስትራቴጂያችንን አጠናክረናል። ደህንነታችን ላይ አደጋ እንዳይደቅኑ ኢራቅና ሶሪያ ውስጥ አይሲልን ማጥቃታችንን፣ መሪዎቻቸውንና አዛዦቻቸውን ማጥፋታችንን እንቀጥላለን። ይህን አሸባሪ ቡድን እንደመስሰዋለን። በዩናይትድ ስቴትስ ምክር ቤት የስለላ ኮሚቴው አንጋፋ ዲሞክራት አባል የሆኑት ዳያን ፋይንስታይን ግን ለሲቢኤስ ፌስት ኔሽን ፕሮግራም በሰጡት ቃል የኦባማ አስተዳደር እየተከተለ ያለው መንገድ በቂ አይደለም ነው ያሉት። ጊዜ የለንም፣ የአመታት ጊዜ የለንም። የእኔ ስጋት ያ ነው። አሁኑኑ ማፋፋም ነው ያለብን። ምክንያቱም አይስል የመንግስት ያህል ሆኗል። ሰላሳ ሺ ተዋጊዎች አሉት። ሲቪላዊ መሠረተ ልማት፣ ገንዘብ አለው። ወደ ሌሎች አገሮች እየተስፋፋ ነው። እጅግ በጣም ከባድ ችግር ፈጥረዋል። እንደሚመስለኝ በሌሎች አካባቢዎች አሉ። ከማን አንሼ ፉክክር የጀመሩ ሌሎች የአሸባሪ ድርጅቶችም አሉ። አይስል ግን ለየት ይላል። እጅግ በጣም ጠንካራ ነው። ስለዚህ መወሰድ ያለበትም በጣም ጠንካራ እርምጃ ነው። ዩናይትድ ስቴትስ ሰፋ ያለ የልዩ ኦፐሬሽን ኃይል መላክ አለባት ወደ ሰሜን ሶሪያ። ጥቂት ኃይሎች መላኩ መፍትሄ አይሆንም ሲሉ ነው ሴኔተር ፋይንስታይን አክለው የተናገሩት። የዩናይትድ ስቴትሱ ልዩ ልዑክ መክረግ ግን አሜሪካ መራሹ ጸረ አይሲል ህብረት ነውጠኛውን ቡድን ለመደምሰስ በገባው ቃል ዝግ አላለም በማለት ይከራከራሉ። ባለፈው ዓመት እንቅስቃሴያችንን ማፋፋም እንድንችል የሚያስፈልጉ ሥራዎችን መሥራት ነበረብን። ለምሳሌ ባለፉት ሁለት ሳምንታት ብቻ አይሲል በራካና በኢራቅ ሞሱል መካከል የነበረውን ዋና የአቅርቦት መስመር ለመቁረጥ ከኩርዶችና ከአረብ ኃይሎች ጋር ሁነን ኢራቅም ሶሪያም ውስጥ በአንድ ጊዜ ጥቃት አካሄደናል። በጣም የተዋጡ ዘመቻዎች ነበሩ። ወደ ሰሜን ሶሪያ የሚዘምተው ልዩ ኃይላችንም ተልዕኮ በመሬቱ ላይ ያለው ኃይል ሰፋ ብሎ ተደራጅቶ ወደ ራካ እንዲገሰግስ ማድረግ ነው። ያን ከስድስት ወር በፊት ልናደርገው አንችልም ነበር። አሁን ሁኔታው ተመቻችቷል። የምንከተለው ስልት አሉ የዩናይትድ ስቴትሱ ልዩ ልዑክ አይሲልን እዛው ያለበት ኢራቅና ሶሪያ ውስጥ ከቱርክ የሚገናኝበትን ከራካ ወደ ሞሱል መግቢያውን መስመር ቆርጠን አንገቱን እንቅ ማድረግ ነው። የኢራቅ ኃይሎች የሰሜኗን አንባር ከተማም እንዲነጥቁት እናደርጋለን። ከውጪ ተዋጊ እየመለመለ የሚያስገባበትን ዓለም አቀፍ መረብ ለመቆራረጥ ጠንካራ ዓለም አቀፍ ትብብር ለመመስረት እቅድ ያለ መሆኑንም አስታውቀዋል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች እንዲሁም በናይል ሰዓት የሚተላለፈውን የአሜሪካ ድምፅ ራዲዮ የአማርኛውን ፕሮግራም ነው። አሁን ሰዓቱ በ2022059942 የውስጥ መስመር 14 ከእናንተ ከአድማጮቻችን የደረሱን የስልክ አስተያየቶች የሚተናገዱበት ነው። እነሆ የተመረጡት ነው። ምን ያስብልኝ ብዎች እንደምን አላቸው። በአዲስ አበባ ንጉሴ ያቀረበው ህዳር ሲታጠን ፕሮግራም በጣም ደስ የሚል ነው። በጊዜው የነበረው በሽታ ጀርም የሚባለው ቫይረስ ኢንፍሉዌንዛ የሚባለው ነው። በእርግጥ በትንፋሽ ነው የተላለፈው እንዳሉት እሳቸው ልክ ነው። በንፋስ በቻው ከባህር ማዶ ተነሱ በንፋስ እዛ አይደርሱም። ሰዎች ይዘውት መጥተው ነው እንዲህ ያው በሸዘብቅድ ነው። ሁሉ ሰው ያል ሙዚቃን በጣም አሪፍ ነበረው። በጣም ወደ ነዋል። አቀራረቡ ጥሩ ነው። አሉ ላከበደም ጥሩ ነው። ያከበ ያቀረበው በጣም ጥሩ ደስ ሚል ነው እና ብዙ ጊዜ ጋዜጠኞች ኔ እንስት እንስት እያሉ ሲናገሩ አንዳንዴ ትንሽ ከብደኛል። ምክንያቱም እንስት ከእንስሳ ጋር ብያያዝ ነው። ያለዛ እንስት ካልን ተባት ማለት አለብን። ተባት ማለት ወንድ ነው ለእንስሳ። እርግጥ መነሻው ግዕዝ ነው ክፍሉ ስለዚህ በተረፈ መልካም ዝግጅታችሁ በጣም ደስ ይላል። እንደ እንደወጣው ነው የተዝናና ነው። በርቱ ተበራቱ ብላለን። ዘሩ ባቤል ናኝ የአሜሪካ ድምፅ ተናጋሪዎች፣ የፕሮግራሙ አቀነባባሪዎች፣ ቅዳሜ ስለ ሽብር ሽብርተኝነት ካናዳ የሆነ ፕሮፌሰር አንሳችሁ ያንን ለህዝብ ድምፅ ታሰሙ ነበረ። ነገር ግን ከእናንተም ሆነ ከፕሮፌሰሩ እውነተኛውን ሽብር አልተመለከታችሁም። እናንተ ያያችሁት የምዕራባውያኖችን ፖሊሲ ለማራመድ የሚያመቸውን ኮርፖሬት አሜሪካን ሚዲያ ኮት ኤንድ ኮት በዛ ደረጃ ላይ ነበር። ያ አይደለም ሽብርተኛነት። ያንዱ ሽብርተኛነት ለአንዱ አልሆነም። ሽብርተኛነት መሆን የሚገባው የሁሉም ሀገር ላይ በእኩልነት ተቀምቶ ሽብርተኝነት ትርጓሜው ምንድን ነው ተብሎ ከተጠቀሰ በኋላ ነው ሽብርተኝነትን ወደ ኋላ መለስ ብላችሁ ብትመለከቱና ብታዩ ለእናንተ ትምህርት የሚሆናችሁ የእስልምና ሽብርተኝነት ብቻ አይደለም። በዓለም ላይ ያለው የክርስቲያን ሽብርተኝነት በቅዳሜነት ያለ ነው። የአይሁዳዊ ሽብርተኝነት እንደዚሁ ነው። ሌላው መለስ ብለን የምንመለከት በአፍሪካችን ላይ ያንን የመሰለ ሽብርተኝነት ይፈጽሙ የነበሩ ምዕራባዊዎችና የክርስትና የሀያ ክርስትና ሃይማኖት ተከታዮች ናቸው። በተለይ እኛ ኢትዮጵያውያኖች በሁለተኛው ዓለም ጦርነት በፋሽስ ሞሶሎኒ ወደ ኢትዮጵያ በሚሄድበት ሰዓት ላይ የቫቲካን ክርስቲያኖች ነን ባዮቹ በሙሉ የፋሽስ ሞሶሎኒን ጦር ወደ ኢትዮጵያ ሄደው አቢሲኒያን እንዳሸንፍ የጸልዩ የጸልዩና ተመኙ ሃይማኖቶች ናቸው። ያ ሽብርተኛ ያደገዋል ክርስትናን ማለት ነው። አስተያየቶቻችሁን የላካችሁልንን አድማጮች እጅጉን አድርገን እናመሰግናለን። ሌሎቻችሁም እንደዚሁ ስልኩን ተጠቀሙበት። 2022059942 የውስጥ መስመር 14 ነው። ላኩልን። በኢሜይል ሆን አት ቪኦኤ ኒውስ ዳትካም ብላችሁ ብትልኩት ይደርሰናል። አሉላ ሙዚቃ ጋብዙ እያለ ነው የዛሬው አቀናባሪያችን የሙዚቃ ሰው ስለሆነም የእሱ ፕሮግራም ላይ እየተጀመረ እንድንቀጥል የፈለገ ይመስላል። ታዲያ ምርጫችን ደግሞ ችግር የለብንም፣ ችግር የለብንም። የምንፈልገውን ሙዚቃ በፍጥነት አዘጋጅቶ አድርሶልናል። ዛሬ ምናልባት የሳምንቱ መጀመሪያ መሆኑም የሙዚቃ ቃናው አዘጋጅ አጠገባችን መኖሩንም አሳበን መሰንበቻውን በብዛት እየተሰማቻለች የተወደደች ቆንጂት አንቺም አብረሻት ያንጎራጎርሽ ይመስላል። ገና ሳገኘሽ ነው የነገርሽኝ የአደልን hello it's sengemusic i'm imre now i too. and now hello it's me i was wondering if after all these years you'd like to meet to go over everything they say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Calling me to talk about myself, I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So. ሄሎ የበርካታ ሚሊዮኖችን ቀልብ ገዝቶ የሰነበተው የእንግሊዛዊቷ ተወዳጅ ድምፃዊት አዴለን ዜማ ነው የሰማችሁት። ቆንጂት እንዳይቋረጥ ከአቀናባሪዎችን ጋር ስትታገኝ ነበር፣ እንዳታቋረጥ እያልኩት ነበር። ደሱም ደግሞ ለሙዚቃ ማን ብሎት። እናመሰግናለን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን አቆጣጠር ከሚሽ ሶስት ሰዓት ተኩል ነው። በዚህ ሰዓት በየሳምንቱ በሰለሞን ክፍል እየተዘጋጀ የሚቀርበው ስፖርት ነው ተከታዩ ዝነኛው አትሌት ኃይሌ ገብረሥላሴ ትላንት በተካሄደው አስራ አምስተኛው የኢትዮጵያ ታላቁ ሩጫ ላይ በይፋ ከአትሌቲክስ ዓለም ተሰናበተ። በእግር ኳስ የምሥራቅና መካከለኛው አፍሪካ ሻምፒዮና በኢትዮጵያ ተጀምሯል። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። መነሻና መድረሻውን መስቀል አደባባይ እያደረገው ታላቁ ሩጫ በኢትዮጵያ ትላንት መሃል አዲስ አበባ ከተማ ውስጥ በታላቅ ድምቀት ተካሂዷል በዓመታዊው የ10 ኪሎ ሜትር የጎዳና ሩጫ የውጭ ተሳታፊዎችን ጨምሮ 40 ሺህ ተወዳዳሪዎች ተካፋይ ሆነውበታል የዓለማችን ታላቅ አትሌት ኃይሌ ገብረ ሥላሴም የስንብት ሩጫውን ዘጠኙን ኪሎ ሜትር በጫማ የቀረውን አንድ ኪሎ ሜትር ደግሞ በባዶ እግሩ ሮጦ ርቀቱን ሸፍኗል ለኃይሌ መነሻ ምሳሌ የሆነውን ሻምበል አበበ ቢቅላን ያስታወሰበት አጋጣሚም እንደሆነለት ጠቅሶ በስፍራው የነበረው ገዛ ህንፅዮን መስቀል ተከታዩን አጭር ዘገባ ልኳል። በሀያ አራት አመት ዓለም አቀፍ ተሳትፎ ሀያ ሰባት ጊዜ ሪኮርድ በመስበርና ሁለት ኦሎምፒኮች አራት የዓለም ሻምፒዮና ያስመሰከረው ኃይሌ የትናንቱን ስንብት አስመልክቶና በጫማ ጀምሮ በባዶ እግሩ ስለጨረሰበት የሚከተለውን ተናግሯል። እኔ ቁጭ ብለ ስታስቡት፣ አበበ ቢቂላ ባይኖር እኛ ንኖር ፔሌ ባይኖር ብራዚል ፉትቦለር አይኖርም። ስለዚህ ለእኛም አበበ ቢቂላ ነው። ሁል ጊዜ እኔ የአለም ቁጥር አንድ ረቢኑሯቸዎች እኔ አይደለውም። የአለም ቁጥር አንድ ለእኔ አሁንም አበበ ቢቂላ። አበበ ቢቂላ ባይኖር ቴኔ አይለም ባይኖር ሯጭ የለም። አበበ ቢቂላ ባይኖር እንደም አይደለም የአፍሪካ ሀገሮች ወደ ነጻነት አውጁ ማለት ይችላል። ጥቁር በማሸነፉ አፍሪካኖችም እንዴ ለካ ይቻላል ብሎ የተነሱቀሉ። ሌላው ደግሞ አበሚችላ አርባ ሁለት ኪሎ ሜትር በማይመቻች መንገድ ላይ ነው የሮጠው። እኔ አንድ ኪሎ ሜትር በተመቻቸ መንገድ ላይ ምኖ እንዲሁም አስሩንም መሮጥ ፈልጌ ነበር። የሀይሌ የቅርብ ጓደኛው የሲድኒ ኦሎምፒክ ማራቶን አሸናፊ ገዛሀኝ አበራ ስለ ኃይሌ በሰጠው አስተያየት መላው የዓለም ሕዝብ ለአንድ መቶ ዓመት የማይረሳውን ታሪክ ያስመሰገበ በወጣቶችም አራያነት ያለው መሆኑን ተናግሯል። ትናንትና ዓለማትን ዞረን ስንወጣ የነበረው ስናየ የነበረውን ውድድሮች ሀገራችንን ላይ ማየት ለእኛ ትልቅ ቦታ አለው ብዬ አስባለሁ። ቀደም ሲል ሀይሌ ለጋዜጠኞች ሲናገር እኛም ሆንን ሌሎች አፍሪካውያን አትሌቶች ያበበ ቢቂላ ውጤቶች ነን ብሏል። ሀይሌ ለቪኤ ሲናገርም ለምን በዚህ ወቅት ለመሰናበት እንደወሰነ አብራርቶ ነበር። እስክንድር ፍሬው ዘግቦበታል። ሀይሌ ባለፈው ጊዜ እንትን ላይ እኮ ዋናውን ዛርግ ያለው ግን እዚህ በሀገር ውስጥ ደግሞ የሀገር ውስጥ ደግሞ በሕዝብ ፊት የማደርገው ነገር የግድ ይለኛል። አሁን አሁን ከዚህ ደግሞ የተሻለ ቦታ የለም። ኃይሌ የመጨረሻውን ስንብት በታላቁ ሩጫ በኢትዮጵያ ውድድር ላይ ማድረጉ ትክክለኛ ምርጫ መሆኑን የዚህ ውድድር የቀድሞ ዳይሬክተር እንግሊዛዊው ሪቻርድ ነዱርከር ይናገራል። ታላቁ ሩጫ በኢትዮጵያ በኃይሌ ልብ ውስጥ የተለየ ቦታ ያለው ይመስለኛል። ኃይሌም ለውድድሩ የተለየ መልክ እንደሚሰጠው ይረዳል። እናም ይህ ውድድር ለማቆም ትክክለኛ መንገድ ይመስለኛል። ከዚህ ቀደምም ዓለም አቀፍ ውድድር ማቆሙን አስታውቆ ነበር። በራሱ አገር ላይ መሰናበቱ ግን ጥሩ መንገድ ይመስለኛል። ለ24 ዓመታት የኃይሌ ገብረስላሴ ማናጀር ሆነው የዘለቁት ሆላንዳዊው ዮስ ሄርመንስም ተመሳሳይ ሀሳብ አንጸባርቀዋል። በአንድ ወቅት ኒውዮርክ ላይ ሩጫ ማቆሙን አስታውቆ ነበር፣ በዚህ ዓመት ደግሞ በማንቸስተር። እነዚህ ድንገተኛ ውሳኔዎች ናቸው እንጂ በእኔና በእርሱ መካከል ምክክር የተደረገባቸው አልነበሩም። በእርግጥ አሁን በመቶ ሺዎች የሚቆጠሩ ሰዎች እየተመለከቱትና እየተደሰቱ መሰናበቱ በጣም ጥሩ ነው። የውድድር ሩጫ ባቆምም በሌላ የሕይወት መስመር መሮጤን እቀጥላለሁ ያለው ኃይሌ ገብረስላሴ የግል ስራው ላይ እንደሚያተኩር አመልክቷል። ወደ አትሌቲክስ አመራር ለመምጣት ግን አሁን ያለው የኢትዮጵያ አሰራር እንደማይፈቅድለት ነው የገለጸው። እስክንድር ፍሬውን ላመስግንና በዕለቱ በ15ኛው የኢትዮጵያ ታላቁ ሩጫ ውድድር አሸናፊዎቹንና ያገኙትን ሽልማት ከገዛ ጽዮን መስቀል እንስማ። በዚያው ወደ እግር ኳስ ስፖርቱ ዜናም ይዞን ይሄዳል። የኦሮሚያ ፖሊስ አትሌቶች ታምራት ሶላ እና ማሚቱ ዳስካ በቀዳሚነት ፈጽመው እያንዳንዳቸው የአምሳ ሺ ብር ሽልማቱን ከዋንጫ ጋር ወስደዋል። የገንዘብ ሽልማት በረከቱ ከአንድ እስከ አስር የወጡትንም ያካተተ ነው። በወንዶች አትሌት በወንሳ ዲዳ እና አትሌት አዱኛ ተክሌ ሁለተኛ እና ሶስተኛ ሲወጡ በሴቶች አትሌት የብርጓዋል መለስ እና አትሌት ሱሌ ቶራ ሁለተኛ ሶስተኛ ሆነው ፈጽመዋል። ወደ እግር ኳስ ዜናው ስንሸጋገር በኢትዮጵያ አስተናጋጅነት ለሁለት ሳምንት የሚቆየው ምስራቅና መካከለኛው አፍሪካ ዓመታዊ እግር ኳስ ሻምፒዮና ከትናንት ወደ አቅዳሜ ተጀምሯል። የአስራ ሁለት ሀገር ብሔራዊ ቡድኖች በአዲስ አበባ በሐዋሳና በባህር ዳር ስቴዲየሞች የሚሳተፉበት እግር ኳስ ሻምፒዮና በመክፈቻው የአዘጋጇ የኢትዮጵያ ብሔራዊ ቡድን ቅዳሜ እለት በሩዋንዳ ቻው አንድ ለባዶ ተመቷል። በሌላው ምድብ የቡሩንዲ ቡድን ዛንዚባርን በተመሳሳይ አንድ ለባዶ አሸንፎታል። የኢትዮጵያ ቡድን በተደለደለበት የሚገኙ ታንዛኒያ እና ሶማሊያ ትናንት ተጫውተው ነበር። የታንዛኒያ ቡድን ከጨዋታ ብልጫ ጋር አራት ለባዶ አሸንፏል። ትናንት በአዲስ አበባ ስታዲየም የኬንያ ቡድን የኡጋንዳ አቻውን ሁለት ለባዶ ማሸንፉ ያልተጠበቀ ነበር። የኡጋንዳና የኬንያ ጨዋታ ከሁሉም የተሻለ ክክር ታይቶበታል። ውድድሮቹ በሐዋሳና በባህር ዳር የሚቀጥሉ ሲሆን የፍጻሜው ጨዋታ ህዳር 26 ለአዲስ አበባ ስታዲዮን ይሆናል። አመሰግናለሁ። ገዛህኝ ጽዮም መስቀል ነበር ከአዲስ አበባ። ወደ አውሮፓ ፕሪምየር ሊግ ስናልፍ በሳምንቱ መጨረሻ በጉጉት ሲጠበቅ የቆየው ጨዋታ በስፔን ላሊጋ የሪያል ማድሪድና ባርሴሎና ግጥሚያ ነበር። ባርሴሎና ያውም ከሜዳው ውጪ የምንጊዜም ተቀናቃኙን ሪያል ማድሪድን መሳቂያና መሳለቂያ አድርጎ በሰፊ የግብ ልዩነት አራት ለባዶ አሸንፎታል። ሉዊስ ሱዋሬዝ ሁለት፣ ኔይማርና አኔስታ አንድ አንድ አግብተዋል። ባርሴሎናዎች የልምምድ ያህል በቀለላቸው ጨዋታ አኔስታ የዕለቱ ኮከብ ሆኖ አምሽቷል። ወደ መጨረሻ ላይ አኔስታ ተቀይሮ ሲወጣም የሪያል ማድሪድ ደጋፊዎች ለማንም አድርገው በማያውቁት ሁኔታ ከመቀመጫቸው ተነስተው አክብሮታቸውን ገልጸውለታል። ባርሴሎና በሰላሳ ነጥብ ሊጋውን ይመራል። አትሌቲኮ ማድሪድ እና ሪያል ማድሪድ በ26 እና በ23 ሁለተኛና ሦስተኛ ናቸው። በእንግሊዙ ፕሪሚየር ሊግ መሪው ማንቸስተር ሲቲ በሊቨርፑል ያልተጠበቀ ሽንፈት ገጥሞታል። አራት ለአንድ ነው የተጠናቀቀው። አርሰናልም በዌስት ብሮሙች አልቢየን ሁለት ለአንድ ተረድቷል። ድል የቀናው ማንቸስተር ዩናይትድ ብቻ ነው። ሌሎች ጨዋታዎችም ተካሂደዋል። ኒውካስል ዩናይትድን ሦስት ለባዶ ያሸነፈው ሌስተር ሲቲ መሪነቱን ተረክበዋል። 28 ነጥብ አለው። ማንቸስተር ዩናይትድ እና ማንቸስተር ሲቲ 27 እና 26 ነጥብ ይዘው ይከተላሉ። አድማጮች፣ በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ቀጥሎ የሚቀርበው የሰኞ መደበኛ ዝግጅት አፍሪካ ነክ ርዕሶች ይሆናል። ህንድና አፍሪካ ከቅኝ ግዛት ትግል አንስቶ በዓለም አቀፍ ደረጃ የተደቀኑ ፈተናዎችን እስከ መታገል የተሳሰረ ታሪክ እንዳላቸው ሲገለጽ ቆይቷል። በቅርቡ በህንድ የተካሄደው የህንድና የአፍሪካ መሪዎች ጉባኤም ይህንን እሳቤ መሰረት ያደረገ መሆኑን ዶክተር አየለ በከሬ ባለፈው ሰኞ በተደረገው የመጀመሪያ ክፍል ውይይት እንዳብራሩ የሚታወስ ነው። ዶክተር አየለ በመቀሌ ዩኒቨርሲቲ በታሪክና ባህል ጥናት ክፍል ተባባሪ ፕሮፌሰር ናቸው። በኮርኔል ዩኒቨርሲቲም በአፍሪካ ጥናትና ምርምር ለብዙ ዓመታት አስተምረዋል። ያነጋገረቻቸው የፕሮግራሙ አዘጋጅ አዳነች ፍስሀዬ ነች። በዛሬው ሁለተኛ ክፍል ዝግጅት ደግሞ ህንድ በአሁኑ ጊዜ የምትገኝበትን የእድገት ደረጃ በማብራራት ይጀምራሉ። እርግጥ በአሁኑ ጊዜ ሰፊ ዘመናዊ እርሻ ህንድ አላት። ብዙ የመንገድ የአየር፣ በተለይም በተለይም ደግሞ የኢንተርኔት መስፋፋት አድርጋለች። ሳተላይት ቴክኖሎጂ አላት እና በዛ ሁሉ በጣም በጣም መጥቃ ሄዳለች እና ይሄ በሚሆንበት ጊዜ ትልቅ ችግር የሚያጋጥማት ምንድን ነው? እርግጥ ኢኮኖሚያ ከቻይና ጋር በሚወዳደርበት ጊዜ የቻይና በጣም መጥቆ ሄዷል፣ አልፏታል። ለአፍሪካ የመደበችውን በምንወስድበት ጊዜ እስከዚህም ከቻይና ጋር የሚወዳደር አይደለም፣ የቻይና ይበልጣል። ግን ዋናው ቁም ነገር ምንድን ነው? አፍሪካ ልታሳምን እየሞከረች ነው። ይሄም የምታሳምንበት መንገድ ምንድን ነው? ዋና ዓላማዋ መሬት ነው። ግን አፍሪካን ለማሳምን የምትሞክረው ምን እያለች ነው? ሼርድ ሂስትሪ ወይም ደግሞ የምንጋራው ታሪክ አለን ብላ እኔም እናንተም አውሮፓውያን ቅኝ ግዛት ነበራችሁ ከዛ ታግለን የወጣን ነው እና ለአፍሪካ የምንበጃት እኛንን በሚል መንፈስ ነው። ግን ዞሮ ዞሮ የህዝቦቿን በሰፊው እየመገበች አንገቷን ቀና አርጋ በዓለም ላይ እኩል ቦታ እንዲኖራት ለማድረግ የአፍሪካን ትብብር ትፈልጋለች። በዛ መንፈስ ነው ይህንን እርዳታ እያደረጉ ያሉት። ግን ዞሮ ዞሮ ዋናው ኪ ይሄ የሚሰጡት እርዳታ ሳይሆን የሚያደረጉት ኢንቨስትመንት ወይም ደግሞ ሀብት ማብሰስ በአፍሪካ ውስጥ ሁለተኛው ደግሞ የንግድ መስፋፋት ነው። የንግድ መስፋፋትንም በምንወስድበት ጊዜ እስካሁን ድረስ ከአፍሪካ ጋር የምታደርገው የንግድ ልውውጥ ወደ ሰባ ቢሊዮን አክቹዋሊ እስከ ዘጠና ይደርሳል ተብሏል። በሁለት ሺህ አስራ አምስት ዘጠና ቢሊዮን ዶላር ይደርሳል ተብሏል። ግን ያ ህንድን ነው ፌቨር የሚያደርገው ፌቨር ማለት ሚጠቅመው ወደ ህንድ ያደላል፣ ወደ አፍሪካ አይደለም የሚያደላው። እንደ ሌላውን ትተን የኢትዮጵያና የህንድን ንግድ ልውውጥ በምንወስድበት ጊዜ ህንድ አንድ ቢሊዮን ዶላር እቃ ወደ ኢትዮጵያ ይገባል። ይህ እንግዲህ ባጃጁንም ጨምሮ ነው። ግን ኢትዮጵያ ወደ ህንድ የምትልከው ግፋ ቢል ማክሲመም መቶ ሀያ ሚሊዮን ዶላር ነው። በጣም ትንሽ ነው። እሱም ሽምብራ እየሸጠች ነው። ሽምብራ፣ ቆዳ አላደለ እነዚህ ዋና ዋና ጥሬ የምንላቸውን እቃዎች እየሸጠች ነው። እና ገና ከህንድ ጋር ልትስተካከል፣ ሌሎችም አፍሪካ ሀገሮች የምናየው ይሄ ነው። እና ህንድ ከአፍሪካ የምትፈልገው አንደኛ መሬት፣ ሁለተኛ ደግሞ ዘይት፣ ይሄ ነዳጅ ነዳጅ ትፈልጋለች። ሶስተኛው ደግሞ ብረታ ብረት፣ የተለያዩ ሚነራሎች ትፈልጋለች። ለዚህም ነው ዋና ትልቁ የንግድ አጋሯ አፍሪካ ውስጥ ኢትዮጵያ አይደለችም። እንደውም ኢትዮጵያ እስከ አስር ውስጥ አትገኝበትም። ዋና አጋሮቿ ነማን ናቸው? እነ ናይጄሪያ እነ አንጎላ እነ ደቡብ አፍሪካ እነ ታንዛኒያ ናቸው። በጣም ብዙ ኦይል ነዳጅ ለህንድ የምታቀርብ በአሁኑ ጊዜ ናይጄሪያ ናት። እነሱ እያደረጉ ያሉት መሬት ይገዛሉ። ሊዝም ያው እንደ ሀገሩ ህግ ነው፣ እኛ ጋር መከራየት ነው። እስከ አርባ ሚሊዮን ሄክታር መሬት የህንድ ሀብት አፍሳሾች ተከራይተዋል። እኛ ጋር ብቻ ወደ ስድስት መቶ ሺህ ሄክታር ወይም ደግሞ አስራ አምስት ሺህ ጋሻ መሬት ተከራይተዋል። የት አካባቢ ነው የተከራዩት? አብዛኛው ደቡብ ምዕራብ ነው። በተለይ ጋምቤላ የሚባል ቦታ ላይ ነው። እነዚህ ኩባንያዎች ያን ያህል መሬት ከኢትዮጵያን ቢወስዱ የወሰዱትን ያህል ለልማት አላዋሉትም። እንደውም በአንዳንዶቹ ግምት አስር ፐርሰንት እንኳን አስር ከመቶ እንኳን አልለማም። እና እንግዲህ ይሄ አንድ ራሱን የቻለ ችግር ፈጥሯል። ኢትዮጵያ ገበያ ይውላል ወይ ሶስተኛ እንዴት ነው አከፋፈላቸው? እንግዲህ አሁን ህንዶች ወደ እኛ ለምንድን ነው የመጡት? እነሱም ሀገር ይመረታል፣ ሽምብራ፣ አተር፣ ሰሊጥ ይመረታል። እና ወደ እኛ የመጡበት ምክንያት ምንድን ነው በምንልበት ጊዜ እኛ ጋር እነዛን ምርቶች ለማምረት ዋጋው በጣም ርካሽ ስለሆነ ነው። በአሁኑ ጊዜ ለህንድ እድገት ትልቅ ምክንያት ከሆኑት አንዱ እና ዋናው ምክንያት ምንድን ነው? ህንድ የሰራተኛ ጉልበት የሚባለው ስልሳ ከመቶው የመንግስት ሰራተኛ ነው። ያ ስልሳ ከመቶ የመንግስት ሰራተኛ በጣም ለውጥ የሚያመጣ በህይወቱ የደሞዝ ጭማሪ ተደርጎለታል። በጣም ለውጥ የሚያመጣ ፕሮፌሰሮች ልክ እንደ አሜሪካ ፕሮፌሰሮች መከፈል ጀምሯል። ያ ምን አደረገ? ህንዶችን እጃቸው ላይ ገንዘብ እንዲቀመጥ አደረገና የተለያዩ ዕቃ ለመግዛት አስቻላቸው እና ኢትዮጵያ በሚመጡበት ጊዜ እነዚህ ከሀብት አፍሳሾች እዛ መሬት ላይ የሚያሰሯቸውን ሰዎች እንግዲህ ስንት ነው የሚከፍሉት? እኔ አንድ ጊዜ አንድ ሪፖርት አንብቤያለሁ። በቀን ስምንት ብር አስር ብር ነው የሚከፍሏቸው ለሰራተኞቹ የሚከፍሉት ገንዘብ። አዎ፣ በቀን ስምንት ብር አስር ብር ግፋቢል ሀያ ብር ነው በቀን የሚከፈላቸው። ትልቁ አላማቸው የምግብ አለመረጋጋት እንዳይኖር በማሰብ በተለይ እንደ ኢትዮጵያ፣ እንደ ታንዛኒያ፣ እንደ አንጎላ ሰፊ መሬት ያለበት ቦታ ምርት አምርተው ወደ ሀገራቸው ለመላክ ያላቸው ዋና የአጀንዳ ይመስለኛል ና ያ ነው የሚገፋፋቸው ወደ እኛ ለመምጣት። ጋምቤላ አካባቢ በሰፊው መሬት እንደ ተከራዩ ይነገራል። ግን አሁን እርስዎም ራስዎ እንደ ገለጹት ወደ አስር ከመቶ ብቻ ይሆናል ያለሙት የሚባለው። ለምንድን ነው እንደዚያ የሆነው? በጣም ጥሩ ጥያቄ ነው። እንደውም ቁጥሩ አለኝ እዚህ ልሰጥሽ እችላለሁ። ካራቱሪ የሚባለው አንድ መቶ ሺህ ሄክታር ነው ሊዝ ያደረገው። ቦ ባዮ የሚባል ሀያ ሰባት ሺህ ሩቺ ሶያ ሀያ አምስት ሺህ ሳኖታ ግሩፕ አስር ሺህ እያለ ይቀጥላል እንግዲህ አሁን ከስምንት እስከ አስር ፐርሰንት ነው እስካሁን ጥቅም ላይ የዋለው ወይም ደግሞ የንግድ እርሻ የለማበት ቦታ ይሄ ለምንድን ነው በምንልበት ጊዜ አንደኛ እነዚህ ኩባንያዎች አቅማቸው ችሎታቸው በሚገባ የተጠና አልመሰለኝም ሁለተኛ የኢትዮጵያ መንግስት የንግድ እርሻ እንዲሰፋ ይፈልጋል ኢትዮጵያ ውስጥ እና በዛ መሰረት ለማበረታታት ሲል አንዱን ሄክታር በጣም በትንሽ ዋጋ እያከራየ ነው ያለው። ሌላው ምንድን ነው? እርግጥ ኢትዮጵያ ውስጥ ሰባ አራት ሚሊዮን ሄክታርስ ነው ይሄ ሊታረስ የሚችለው መሬት ኢትዮጵያ ውስጥ ሰባ አራት ሚሊዮን ሄክታር። ከዛ ውስጥ እስካሁን አርሰን ጥቅም ላይ የዋለው ነው አስራ ስምንት ሚሊዮን ነው እና ይሄ አስራ ስምንት ሚሊዮን ሄክታርስ ደግሞ አብዛኛው የለማው ያው በትራዲሽናል ቴክኖሎጂ ነው፣ በባህላዊ አሰራር በእርሻ ወይም አስተራረስ ነው እንግዲህ አሁን መንግስት የመደበው ለዚህ ለንግድ እርሻ የመደበው ሶስት ሚሊዮን ሄክታርስ ነው። ከዛ ውስጥ እንግዲህ እስከ ስድስት መቶ ሺህ ሄክታሩን ህንዶች ተከራይተውታል ማለት ነው። እንደኔ ግምት ከሆነ ምንድን ነው የእነሱ መጥቶ ዘመናዊ እርሻ ማስፋፋታቸው ክፋት የለውም፣ ለሀገራችን ዞሮ ዞሮ ይጠቅማል። ግን ዋናው ቁም ነገር ምንድን ነው፣ ይሄንን መሬት በሚሰጡበት ጊዜ አንደኛ ይህ ውል ከማን ጋር ነው የተደረገው ፌዴራሉና? እነዚህ ኢንቨስተሮቹ ናቸው ወይስ ፌደራሉም የክልሉን ብሎም ብሎም ደግሞ እዛው መሬቱ ላይ ያሉትን የወረዳ ሰዎች ያጠቃልላል ወይ? መሬቱ ይህን ይህንን ከዚህ እስከዚህ ውሰድ ሲባል እዛ ውስጥ ሌላ ባለርስት አለ ወይ አራሽ አለ ወይ በትንሹ ደረጃ የሚያርስ አለ ወይ የሚሉት ጥያቄዎች ሁሉ ተመልሰዋል ወይ? ሌላው ደግሞ ምንድን ነው በተሪ የሚባለው ድርጅት መቶ ሺህ ሄክታር መሬት የያዘው ለእርሻ ልመንጥር ብሎ ጫካ ነው፣ ደን ነው። እነዛን ውስጥ ያሉትን የደን ዛፎች እየቆረጠ መሸጥ ጀምሮ ነበር። እንግዲህ ሌላ ስራ ነው ማለት ነው። አድማጮች አፍሪቃ ነክ ርዕሶች አላበቃም፣ የመጨረሻው ክፍል ሳምንት ይቀርባል። አሁን ማምሻውን የተጠናከረው የዕለቱ አቢይ ርዕስ ደርሶናል። ወደዚያው ነው የምናምራው። የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው ሶስት የኬንያ ፖሊሶችን ገደሉ ሲሉ የኬንያ ጋዜጦች ጽፈዋል የአገሪቱ ፖሊስ ግን ሰዎቹን የገደሉት የኢትዮጵያ ታጣቂ አማጽያን እንጂ የመንግስቱ ወታደሮች አይደሉም ነው የሚለው የኢትዮጵያና የኬንያ መንግስት ኃይሎች በአካባቢው ተቀናይተው የሚያካሂዷቸው እንቅስቃሴዎች እንዳሉ ደግሞ አንድ የኢትዮጵያ መንግስት ባለስልጣን ተናግረዋል ዝርዝሩን ሰለሞን አባት ይዞታል ናይሮቢ በኢትዮጵያ ወታደሮች ስለተገደሉ ሦስት የኬንያ ፖሊስ መኮንኖች ከአዲስ አበባ ማብራሪያ ልትጠይቅ ነው ሲሉ የኬንያ መገናኛ ብዙሃን ዘግበዋል። ሜል ኤንድ ጋርዲያን አፍሪካ የሚባለው የዜና አውታር ባወጣው ዘገባ ኢትዮጵያ ወታደሮቿ የኬንያን ድንበር ዘልቀው ገብተው መርሳቢት አካባቢ ወታደሮቿን ከገደሉ በኋላ ዲፕሎማሲያዊ ውዝግብ ውስጥ የመግባት አደጋ ተደቅኖባታል ሲል ጽፏል። ይህንኑ ባለፈው አርብ ተፈጸመ የተባለውን ድንበር ዘለል ጥቃት ተከትሎም ኬንያ ወታደሮቿን ጨምሮ የጸጥታ ኃይሎችን በአካባቢው ማሰማራቷን በኬንያ በስርጭት ግዝፈቱ ቀዳሚ የሆነው የዴይሊ ኔሽን የትናንት እሁድ እትም ሳንዴይ ኔሽን ጋዜጣ መዘገቡ ተነግሯል። ዘገባው የኢትዮጵያ ወታደሮች የኬንያን ድንበር ዘልቀው ደፈጣ ካደረጉ በኋላ ተሽከርካሪያቸውን አቃጥለው አራት ብረት እንደወሰዱ ይናገራል። የመርሳቤት አውራጃ ፖሊስ ኮሚሽነር ሞፋት ካንጊ ለሰንደይ ኔሽን በሰጡት ቃል እንዲህ አይነት ድንበር ዘለል ጉዳዮች የሚያዙት በዲፕሎማሲያዊ ደረጃ መሆኑን ገልጸው ሁኔታው ለምን እንደተፈጠረ ከኢትዮጵያ ማብራሪያ እንደሚጠይቁ መናገራቸው ተጠቅሷል። እኛ የእነርሱን ግዛት ደፍረን አናውቅም። ለምን ፖሊሶቻችን ላይ ጥቃት እንዳደረሱ ማወቅ እንፈልጋለን። የአውራጃው ፖሊስ ኮሚሽነር ናቸው ይህንን ያሉት ካንጊ። የኢትዮጵያ ወታደሮች ኬንያ የገቡ ታጣቂዎችን ሲያሳድዱ እንደነበር የተዘገበ ሲሆን ከኢትዮጵያ አንዳችን ማስጠንቀቂያ እንዳልደረሳቸው የአውራጃው ኮሚሽነር ተናግረዋል። የኢትዮጵያ ወታደሮች ባለፉት ዘጠኝ ወራት ውስጥ የኬንያን ድንበር አምስት ጊዜ እየሰበሩ መግባታቸውን ዘገባው ጠቁመዋል። ስለ ሁኔታው ለማጣራት ዛሬ ባደረግኩት ተከታታይ ጥረት የመርሳቢት አውራጃ እንደራሴ የሆኑትን የኬንያ የሕግ መወሰኛ ምክር ቤት አባል የወረዳውንና የአውራጃውንም ፖሊስ ኮሚሽነሮች ለማግኘት ጥረት አድርጌያለሁ። የአውራጃው ፖሊስ ኮሚሽነር ሚስተር ሞፋት ካንጊ ለእንዲህ አይነት ጉዳዮች መልስ የሚሰጠው የኬንያ ብሔራዊ መረጃ ቢሮ ነው ብለውኛል። ወደ ናይሮቢ ደውዬ የሀገሪቱን ፖሊስ ቃል አቀባይ ቻርልስ ኦዊኖን አግኝቼ ነበር። ኦዊኖ የሚሉት በዘገባው ከተነገረው ፍጹም የተለየ ነው። የኢትዮጵያ ኃይሎች መሆናቸውን እጠራጠራለሁ። ምክንያቱም የኢትዮጵያ ኃይሎች ስንል የኢትዮጵያ መንግሥት ማለታችን ነው። ይሁን እንጂ እነዚህ የመንግሥት ወገኖች አይደሉም፣ ኢትዮጵያ ውስጥ ያሉ የኦሮሞ አማጽያን ናቸው። ታጣቂዎቹ ወደ አካባቢው ደጋግመው እንደሚመላለሱ ኦዊኖ ነግረውኛል። የሚመላለሱት ግን በመሠረቱ ምንድን ነው የሚያደርጉት? ከብት ሊዘርፉ ይመጣሉ። ፖሊስ ሲጠራና ሲያሳድዳቸው የፖሊስ አባላቱ ደፈጣ ውስጥ ይገባሉ። አሁንም በእነዚህ የኦሮሞ አማጽያን እጅ ወደቁና የፖሊስ መኮንኖቻችን ተገደሉ። የኬንያ ፖሊስ ቃል አቀባይ ቻርልስ ኦዊኖ እንደሚሉት የተገደሉት ሦስት ሳይሆኑ ሁለት ፖሊሶች ናቸው። ከመገናኛ ብዙሃን የሰማሁት ሦስት የፖሊስ አባላት መገደላቸውን እንደሆነ ደግሜ ያነሳሁላቸው፣ የለም ሁለት ብቻ ናቸው አሉኝ ቱ ጥቃት አድራሾቹ ተመልሰው ወደ ኢትዮጵያ ግዛት መግባታቸውንና ማንንም አለማሰራቸውን ቃል አቀባዩ ኦዌን ተናግረው ጥፋተኞቹን ለማደን ከኢትዮጵያ ጋር በዲፕሎማሲ መንገድ እየሰሩ መሆናቸውን ነግረውኛል። በሌላ በኩል ደግሞ ከአካባቢው ካነጋገርኳቸው ሰዎች አንዱ ሁኔታው እውነት መሆኑን የተጀመረው ባለፈው ሐሙስ እንደነበረ ነግረውኛል። ሐሙስ ዕለት በኢትዮጵያ በኩል ሰዎች ተገደሉ። አርብ ግዛት የመዝለቁ ነገር ተፈጠረ። ከዚያም ሦስቱ መኮንኖች በደፈጣ ተገደሉ። ስለ ጉዳዩ ከኢትዮጵያ ወገን ያለውን ሁኔታ ለመጠየቅ ወደ መንግስት ኮሚኒኬሽንስ ጉዳዮች ሚኒስትሩ ወደ አቶ ጌታቸው ረዳ ደውዬ ነበር። በሁለቱ ሀገሮች መካከል የጋራ ጸጥታን ለማስከበር የጋራ እንቅስቃሴ እንደሚደረግና ተፈላጊዎችን አሳልፎ ለመሰጣጠት ስምምነት መኖሩን በሁለቱ መንግስታት መካከል አቶ ጌታቸው ገልጸውልኛል። ቀደም ሲል ኢሲኢሎ በሚባለው አካባቢ የኦሮሞ ነጻ አውጪ ግንባር ይደበቅ ነበር ያሉት አቶ ጌታቸው አሁን ግን ሁለቱም ወገኖች አብረው እየሰሩ በመሆናቸው ችግሩ የለም ብለውኛል። አሁን እንደ ድሮው ጥቃት አድርሰው መደበቅ አይችሉም። ሚዲያ ስላወራ ብቻ እውነት ነው ማለት አይደለም ብለውኛል። ለመሆኑ በእርግጥ የኢትዮጵያ የጸጥታ ኃይሎች ሰሞኑን የኬንያን ድንበር አልፈው ገብተዋል እንደተባለው፣ ሲያሳድዱም ሊሆን ይችላል። በፖሊሶቹ ግድያ ውስጥስ የኢትዮጵያ ወታደሮች ሚና ምንድን ነው? ከኬንያስ ጋር ምን እየተባባሉ ነው? አሁን ሌሎችም ጥያቄዎች አሉኝ። አቶ ጌታቸው ረዳን ያነጋገርኳቸው ወደ አንድ ክንዋኔ ለንግግር እየገባሁ ነው ባሉኝ ወቅት ነበር። እንደ ወጣሁ አገኘሃለሁ ብለውኝ ነበር፣ እስካሁን አልተገናኘንም። በሌላ በኩል ደግሞ የኦነግን ቃል አቀባይ ኦቦ ቶሌራ አደባን በስልክ አገኝቻቸው ነበር። ነገ ማብራሪያ እንደሚሰጡኝ ቃል ገብተውልኝ ተለያይተናል። ከሁሉም ወገኖች የማገኛቸውን ተጨማሪ መረጃዎች ይዤ እመለሳለሁ። አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት የሚተላለፈውን የአሜሪካ ድምፅ የአማርኛ ክፍለ ጊዜ ፕሮግራም ነው። አዲስ ዝግጅት ከአሜሪካ ድምጽ ሬዲዮ ህዳር 27 ቀን ይጀመራል። ስሜን ልንገራችሁ፣ ስሜን ልንገራችሁ። ስሜ ማነው? ኦል ሴና ገረበጃጂ ጋሪት ሓዲሽ ታክሲ ጋቢና ጋቢና ቪኦኤ ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ። ከምሽቱ አንድ ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080 እና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ በዚህ ሰዓት እየተዘጋጀ የሚቀርበው የጤና ፕሮግራም ነው። አዘጋጅና አቅራቢ ሶሎሞን አባተ። ዓለም በመጪዎቹ 15 ዓመታት ውስጥ ቲቪ ለመፈጸም ወይም ለማስወገድ የሚያስችል እቅድ ይዟል። የዓለም የጤና ድርጅት በወዲያኛው ሳምንት ውስጥ አዲስ አበባ ላይ በጠራው ዓለም አቀፍ ጉባኤ በዘላቂ ልማት ግቦች የታቀፈውን ይህንን ኢላማ ለመምታት ማህበረሰቦችንና እስካሁን በጸረ ቲቪ ዘመቻ ያልተሳተፉ መንግስታዊ ያልሆኑ ድርጅቶችን ማሳተፍ በሚቻልበት ሁኔታ ላይ መክሯል። ሶሎሞን አባተ በዓለም የጤና ድርጅት የኤች አይ ቪ ና የቲቪ ማህበረሰባዊ ተሳትፎ መምሪያ ኃላፊ ዶክተር ኃይለ እየሱስ ጌታሁንን አነጋግሯል። ወደ ዝግጅቱ እንለፍ። አዲስ አበባ አንድ ያዘጋጀነው ዓለም አቀፍ ስብሰባ ነበረ። እንደምታውቀው መት ዓመቱ ካለቀ በኋላ የሚተገበረው አዲሱ የዓለም የሳምባ ነቀርሳ ፕላን በድህረ ሚሌኒየም የልማት ግቦች የታቀፈው ማለት ነው ወይም የልማት እዛ ውስጥ የገባው ደብሎችኦ የሰራው ፕላን ከአለም መንግስታዊ ካልሆኑ ድርጅቶች እና እንደዚሁም ደግሞ በኮሚኒቲ አካባቢ ከሚሰሩ ድርጅቶች ጋር ከደብሊዎች ጋር እና ከመንግስታት ጋር በመተባበር እንዴት አድርገው መተግበር ይችላሉ የሚለውን ለመወያየት የጥቂት ቀናት ስብሰባ አድርገን እሱን አጠናቀን ነው። ምን ላይ ደረሳችሁ ታዲያ፣ በውይይታችሁ ላይ ምንድን ናቸው ዋና ዋናዎቹ ነጥቦች ያነሳችኋቸው? እንግዲህ ዋና ዋናዎቹ ነጥቦች ምንድን ነው የድህረ ምእተ አመቱ ግብ እንዲሳካ ዋናው ዓላማው ደግሞ ሳምባ ነቀርሳን መፈጸም ስለሆነ እንዲያበቃ እንዲያበቃ እንዲያበቃ ንንግ ኤንዲንግ ዘ ኤፒደሚክ ነው የምንለው እሱ እንዲያበቃ ስለሆነ ያንን ለማድረግ እስከ ዛሬ ድረስ እናደርግ እንደነበረው በጤና ጣቢያዎች ወይንም በመንግስታት ብቻ ተመስርቶ ያንን መፈጸም ስለማይቻል ከዚህ የበለጠ በጣም የተደራጀና አዲስ አይነት አካሄድ ያለው አሰራር ማድረግ እንደሚገባ ለዚህም ደግሞ በተለይ ወደ ቤቶች ወደ ወደ መንደሮች፣ ወደ ቀዮ አካባቢ በሽተኞች ባሉበት እየተደረሰ በሽተኞች አስቀድመው ወደ ጤና አገልግሎት ሄደው እንዲመረመሩና እንዲታከሙ ለማድረግ በተለያየ አይነት አወቃቀር የተደራጁ መንግስታዊ ያልሆኑ ድርጅቶች ከመንደርተኞች፣ ከኮሚኒቲ ሰዎች ጋር አብረው የሚሰሩ እንዲንቀሳቀሱ የሚያደርግ አንድ መርሃ ግብር ነድፈናል። ያንን መርሃ ግብር ደግሞ ለመፈጸም ትልቁ መንግስታት፣ የጤና ጥበቃ ሚኒስትሮች፣ የፕሮግራሞች እና እንደዚሁም ደግሞ ገንዘብ ድጋፍ የሚሰጡ ድርጅቶች ሁሉ እሱን እንዲደግፉት አንድ አይነት ቃል የተገባበት ሁኔታ ነው የነበረው። ዶክተር ኃይለ ኢየሱስ፣ ለአድማጮቻችንም ወደፊትም እናንተ እየሰራችኋቸው ባሉ እንቅስቃሴዎችም ውስጥ እየተሳተፈ ላለው ህዝብ ግልጽ እንዲሆን ይሄ ኤንዲንግ ቲቢ ያላችሁት ነገር በአማርኛው ማቆም ወይም ማጥፋት ከሚሉት ሁለት የተለያየ ግንዛቤ ያላቸው ሀሳቦች ጋር ከየትኛው ጋር ነው የሚሄደው? እንግዲህ ማቆም የሚለው ስቶፒንግ የሚለው ነው። ስቶፒንግ ዘቲቪ ኢፒደሚክ እስከ ሀያ አስራ አምስት እስከ ምት አመቱ መግቢያ ድረስ የነበረው ነው። እስካሁን ማለት ነው። እስከ ዘንድሮ አመት እስካሁን። አዎ አዎ። ስለዚህ ማቆም የሚለው ትርጓሜ ሊሆን አይችልም። ኤንዲንግ ግን ምንድን ነው? ማጥፋት አይደለም። ኤንዲንግ በሽታው ህዝብን የማያስጨንቅ ህዝብን የማይረብሽ የሚሆንበት ደረጃ ላይ እንዲደርስ ማለት ነው። አሁን ያለው የአለም አቀፍ ፕላኑ ምንድን ነው? አሁን ካለው ሁኔታ እስከ ዘጠና በመቶ የሚሞተው ቁጥር እስከ ሰማንያ በመቶ ደግሞ የሚነሳው ቁጥር እንዲቀንስ ማድረግ ነው። ይሄ መቶ በመቶ ቢሆን ማጥፋት ነው እንለዋለን። ግን ሰማንያና ዘጠና ከመቶ ለመድረስ ስለሆነ የምንአልመው ያንን ደግሞ ለማድረግ ወደ መፈጸም የሚያስኬድ መንገድ ነው እንጂ። እርስዎ በዚሁ በአዲስ አበባው ስብሰባ ላይ ባደረጉት ንግግር ኢፍ ዊ አር ቱ ኤንድ ኤፒደሚክ ዋንስ ፎር ኦል ብለዋል እና ይሄ ዋንስ ኤንድ ፎር ኦል የሚለው ሀሳብ የማጥፋት አይነት ግንዛቤ እንዳለው በሚል ነበር ያነሳው። ሎቴ ያቄ እንግዲህ ምን መሰለ፣ እንግዲህ የዚህ የማህበረሰብ ጤና የምንሰራ ሰዎች ብዙ ጊዜ የምናየው አብዛኛውን ነገር መቆጣጠር የሚቻልበትን እቅዶች ነው የምናልመው። ለምሳሌ ኢትዮጵያን ብንወስድ በኢትዮጵያ በአመት የሚገመተው ቁጥር ከመቶ ሺህ ህዝብ ነዋሪ ሁለት መቶ የቲቢ በሽተኛ በየአመቱ ይኖራል ብለን ነው የምንገምተው። ይሄ ቁጥር በምት አመቱ ማግቢያ በምናስብበት ጊዜ ይሄንን ቁጥር በሰማኒያ ከመቶ ለመቀነስ ነው ይሄን ወደ ሰማኒያ ከመቶ ደግሞ ስንቀንሰው አሁን ስሌቱን ብንሰራው ምናልባት ሀያ ወይም ሀያ አምስት በመቶ ሺ ህዝብ ነው የሚሆነው። ስለዚህ ሁለት መቶ የነበረው ወደ ሀያ አምስት በሚወርድበት ጊዜ የሚያስፈልጉ እንቅስቃሴዎች፣ የሚያስፈልጉ ጥረቶች ሁሉ እንደ ሁኔታው ሊቀንሱ ይችላሉ። ስለዚህ የማህበረሰብ ጤና አስቸጋሪ ሁኔታ ሊሆን አይችልም ማለት ነው። ያ ነው ዓላማው። ከሁለት ሺ አስራ ሁለት ዓመተ ምህረት ጀምሮ ከሶስት አመታት በፊት ኢንጌጅ ቲቪ የሚባል ፕሮግራም በአምስት ክብራትና ክብራን አድማጮች ከዶክተር ኃይለ ኢየሱስ ጋር የተደረገው ውይይት አልተጠናቀቀም። በቀጣይ የጤና ፕሮግራም ሰለሞን አባተ ይዟቸው ይቀርባል። ለዛሬው እናመሰግናለን። እኛም ለምሽቱ የያዝነውን ዝግጅታችንን በዚህ መቋጨታችን ነው። ከኛ ቀጥሎ የትግርኛው ስርጭት ነው የሚቀጥለው። ታዲያ ለነገ ቀጠሮ እንያዝ ከምሽት ሶስት ሰዓት ላይ በመደበኛው ስርጭት ከምሽቱ አንድ ሰዓት ላይ ደግሞ በልዩ ዝግጅታችን እንመለሳለን። በምሽቱ ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ስናስተናግዳችሁ ያመሸነው ከሙዚቃ ቃናው አዘጋጅ ከደስታ ላይ መኮንን ጋር አብረን ያመሸነው ቆንጂት ታየና አሉላ ክብደንን፣ መልካም ምሽት። የትግርኛ ስርጭት ይቀጥላል። The voice of a man.